የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር በክልሉ በግብርና ዘርፍ የተሰማሩ ባለ ሀብቶች የአካባቢውን ደንና የተፈጥሮ ሀብት ለረዥም ጊዜ የሚጎዳ ያሉት አሰራር አስመልክቶ ለግብርና ሚኒስቴር የማሳሰቢያ ደብዳቤ ጽፈዋል። በክልሉ የሚኖሩ የሸካቸው ብሔረሰብ አባላት ሰብአዊ መብቷቸው እንዲከበር ጥያቄ ቢያቀርቡም ምላሽ እንዳላገኙም አመልክተዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አጠናቅረዋል። ለአሜሪካ ድምፅ ሬዲዮ ጉዳዩን በተመለከተ መረጃ የሰጡት በጋምቤላ ክልል በመዠንግ ዞን ጎደሬ ወረዳ ከጉማሬ ቀበሌ አስተዳደር አባላት አንዱ እንደሆኑ የሚናገሩት አቶ ታምሩ አምበሎ ናቸው። በእርሳቸው አባባል ከሌሎች አባላት ጋር አዲስ አበባ የመጡት በአካባቢው የተፈጸመ ነው ያሉት የመብት ጥሰት እንዲቆምና የአስተዳደር በደሎች መፍትሄ እንዲያገኙ ለተለያዩ የፌዴራል መንግስቱ አካላት አቤቱታ ለማቅረብ ነው። ቀደም ሲልም ተመሳሳይ አቤቱታ እንዳቀረቡ የሚያስታወሱት አቶ ታምሩ አምበለ የመብት ረገጣው የአስተዳደር በደዱም ሆነ ዘረፋው ቀጥለዋል ይላሉ። ዘረፋ ያሉትንም ከመብት ረገጣው ጋር በቀጥታ እንደሚያያዝ ያስረዳሉ። መብት ረገጣው የተነሳው መጀመሪያ ላይ በኢንቨስተሩ ንብረት ላይ ጥቅምት ዘጠኝ ኢንቨስተሩ ሻይ ልማት የሚያለማው በእርዳንታ ሀርቤስት የተሰኘ የግል ኩባንያ ነው። የሂንድ በግል ኩባንያ ነው። ሻይ ልማት በዛ በጥብቅ ደን ውስጥ ነበረ ያንን የሚያለማው እንዳይለማ ሌላ አማራጭ እንዲፈለግ ይህንን ጥያቄ ያቀርበናል። ለምን ያቀረባችሁ ጥያቄውን እንደዚህ ለምን እንዳይለማ ፈለጋችሁ? እኛ የፈለግ ነው አማራጭ ይፈለግ። ጥብቅ ደን እድመ ጠገብ ነው፣ ወጋችን ባህላችን ነው፣ እንደ ሸካ ህይወታችን ነው። ይሄ ደን ከሚጠፋ ሌላ አማራጭ ይፈለግ፣ ደንን የሚያለማ ልማት ይልማ የሚል ጥያቄ ነው ያቀረብ ነው። ቦታው ይጠና፣ ከባለሙያ አንጻር ያ ቦታ ስንሰማ ሲናይ ራሳችን ከዛ ያደግነው ስለሆነ ያንን ደን ከወደመ እኛም ከዛ ቦታ የመፈናቀል እድል ይገጥመናል፣ ሰላም መኖር አንችልም ከምለው አንጻር ያንን ጥያቄ አቅርቤናል። ያ ጥያቄ ስናቀርብ ደግሞ ለኢፌድሪ ፕሬዚዳንት ግርማ ወልደ ጊዮርጊስ ቢሮ አቅርበናል። እሳቸውም ለአካባቢ ጥበቃ እና ለፌደራል ግብርና ሚኒስቴር ያንን አቤቱታ መሰረት በማድረግ ደብዳቤ ወዲያውኑ ጽፏል። ግብርና ሚኒስትሩም ያን ቦታ ጥብቅ ደንን ቁጥቋጦ ነው በሚለው ያን በተሳሳት ያመለካከት ያንን እንትን አደረጉት። እነሱ ግን ያንን ደን ለማጥፋት የፈለጉት ለካኛ ስናስብ መጀመሪያ የመብት ጥያቄ የማንነት ጥያቄ 99 ዓ ም ላይ አቅርበን ነበራ ለፌዴሬሽን ምክር ቤት ያንን መነሻ በማድረግ ነው እነኚህ እዚህ አካባቢ ተቆራጭ ያሉት የሸካ ተወላጆቹ እንዲጥፉ የሚል ዓላማ ነው። የክልሉ ፕሬዚዳንት በወቅቱ የነበሩት አቶ ኡመድ ቦንጎ የተባሉት ያንን ስራ የሰሩት ማለት ነው። በአሁኑ ወቅት የጋምቤላ ክልል ርዕሰ መስተዳደር በሆኑት በአቶ ጋትሏክ ቱት ኮት ስምና ፊርማ ባለፈው ዓመት መጨረሻ ማለትም ሐምሌ 8 ቀን 2005 ዓ.ም ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የግብርና ሚኒስቴር የተጻፈ ደብዳቤ በክልሉ በግብርና ዘርፍ በተሰማሩ ባለ ሀብቶች አልፎ አልፎ የሚስተዋለው ችግር ከወዲሁ መፍትሄ ካልተበጀለትና በሕግ አግባብነት ችግሩ ካልተፈታ በተፈጥሮ አካባቢ በአካባቢው ህብረተሰብና በአጠቃላይ በልማታችን ላይ የሚያስከትለው ጥፋትና ችግር መጠነ ሰፊ ሆኖ ህዝብን ጉዳት ላይ የሚጥለው ይላል ደብዳቤው። አክለውም በዚሁ መሠረት በአሁኑ ሰዓት ከፍተኛ ችግር የታየባቸውና የፕሮጀክት አፈጻጸማቸው ደካማ የሆነ የኢንቨስትመንት ተቋማት በማለት ሦስት የውጭ ኢንቨስተሮችን ስም ይዘረዝራል። ከእነዚህ አንዱ አቶ ታምሩ አንበሎ ቀደም ሲል የጠቀሱት የህንድ ኩባንያ ቨርዳንታ ሃርቨስት አግሮ ኢንዱስትሪያ ኃላፊነቱ የተወሰነ የግል ኩባንያ ይገኝበታል። ደብዳቤው እንደሚዘረዝረው ኩባንያው በክልሉ በማጃንግ ዞን ጎደሬ ወረዳ በ2000 ዓ ም ላይ 3012 ሄክታር መሬት ወስዷል። የፕሬዚዳንቱ ደብዳቤ ሌላው በአጽንኦት የሚጠቅሰው ድርጅቱ ከመነሻው መሬቱን ሲረከብ የሻይ ቅጠል ለማልማት ቢሆንም የእርሻ ስራውን እያከናወነ የሚገኘው በአካባቢው ከፍተኛ የሆነ ጥቅጥቅ ደንና ወንዞችና ጅረቶች በሚገኙበት ውስጥ በመሆኑ ብዙ ደን እየወደመና ወንዞችና ጅረቶችም እየደረቁ የሚመጡበት ሁኔታ እየተስተዋለ እንደሆነ ነው። አቶ ታምሩ እንዲህ ይገልጹታል። እስካሁን ድረስ 67 ሄክታር ደን አውድመዋል። የወደመው መመለስም ባይቻልም እርግጥ ባለበት ቁሞ መፍትሄ ተፈልጎ ኢንቨስተሩም የሚያለማበት መንገድ በመቻች ቦታ እርግጥ ጠፍቶ አይደለም። ያ ጥብቅ ደን የተሰጦ ከስተት የተነሳ እኛ ለመጉዳት የታሰበ እንደሆነ ነው። ይህን ጥያቄ ያቀረብ ነው። ለዚህም ደግሞ እኛ ስንነሳ ከመንግስት ጋር ለመጻረ ሳይሆን ፊታው ለማግኘት ህግ በሚያውቀው አካባቢ ብረተሰብን ባገናዘ በመልኩ ያተጠንቶ እንዲሰጥ ነው። እኛ ጥያቃችን ሲናቅር ማለት ነው። የርዕሰ መስተዳደሩን የአቶ ጋትሉዋክ ቱት ኮት ደብዳቤ ይህን ኩባንያ በተመለከተ የሚዘረዝረው ሌላም ሌላም አለ ድርጅቱ ከቆመለት ዓላማ በተቃራኒ ከአካባቢው ደን ጣውላ በማምረት ሲያጓጉዝ በተጨባጭ የተያዘ መሆኑ የእፎይታ ጊዜ አለኝ በማለት የመሬት ግብር ለወረዳዎቹ በወቅቱና በአግባቡ ለመክፈል ፈቃደኛ አለመሆኑ እንዲሁም የአካባቢው ሕብረተሰብ የመሬት ይገባኛል ጥያቄና ሮሮ እያሰማ መሆኑን ይዘረዝራል። የክልሉ ርዕሰ መስተዳደር ደብዳቤ ከፍተኛ ችግር የታየባቸውና የፕሮጀክት አፈጻጸማቸው ደካማ ነው ካላቸው የኢንቨስትመንት ተቋማት መካከል ሳኡዲ ስታር ዴቨሎፕመንት ኃላፊነቱ የተወሰነ የግል ኩባንያና ካራቱር የአግሮ ኢንዱስትሪያል ኃላፊነቱ የተወሰነ የግል ኩባንያ ይገኙበታል። አቶ ታምሮ አምበሎ፣ ሌላው ትኩረታቸው በክልሉ ውስጥ በሚኖሩት የሸካቸው ብሔረሰብ አባላት ላይ ይደርስባቸዋል ያሉት የመብት ጥሰትና ከፍተኛ ብደል ነው። የብሔረሰቡ አባላት የት እንደሚኖሩ እና ብዛታቸው ምን ያህል እንደሆነም መረጃ አለን ይላሉ። ስለ ሸካ ብሔር እዛ አካባቢ በካቦ ና በጉማሬ በመጤ ከተማ ራሱ ላይ ወደ ከ100 ሺህ በላይ የሆነ ህዝብ እንዳለ በቂ መረጃ አለን። ይህንን አስመልክተ ነው የህዝብ ፍርማ 1200 ፍርማ አሰባስበ ነው በተወካዮቻችን በነ በአቶ አማያ ከሴቶ ና በአቶ አለሙ ገበየው 1999 ይህንን አቤቱታ ለፌዴሬሽን ምክር ቤት ያስገባ ነው። በእነዚህ ዜጎች ላይ ሆን ተብሎ በክልሉ አስተዳደር በደል ይፈጸማል የሚሉት አቶ ታምሩ በቅርቡ ተፈጸመ ያሉትን ድርጊት በምሳሌነት ይጠቅሳሉ። በቋንቋችን መማር አንችልም። በየደረጃ ባለው በመንግስት መስሪያ ቤቶች ተወካዮቻችን እስከዛሬ የሉንም እ በአፍ መፍቻ ቋንቋ ልጆቻችን ልማሩ አይችልም። ተምሮ ግን ሲሄዱ የአካባቢን ቋንቋ አትችሉም ተብለው በዛ ምክንያት ልጆቻችን ይባረራሉ። እና ከዚህ ከዚህ የተነሳ ተምረው ደረጃ ላይ የደረሱትን እንኳን መጋብት ሶስት ሁለት ሺ አራት ላይ በመኪና ስጓዘው ወደ ጋምቤላ ለኮሌጅ ሲሄዱ የነበሩ ተማሪዎቻችን መግቢያው ላይ ነው፣ ጋምቤላ ከተማ መግቢያው ላይ ነው። አስራ ዘጠኝ ተማሪዎቻችን ናቸው እዛ ጋ የተጨፈጨፉት። ሶስት ሴቶችን መንገድ ጫካ ውስጥ ወስዶ ሶስት ቀን ያሳደሩ እንደፈለጉ አደረጉ። ከዛ በኋላ ከሶስተኛ ቀን በኋላ ነው የለቀቁት። ግን መንግስት እዛ ጋ ወንጀለኞችን አላጣራም። አቶ ታምሮ አንበሎ ደጋግሞ ለቪኦኤ እንዳስረዱት እነዚህን በደሎችና አስተዳደራዊ ጉድለቶች ለፌዴራል መንግስቱ የተለያዩ አካላት ያቀረቡ ቢሆኑም የሚሰጧቸው መልሶች ችግሩን መፍታት ያለበት የክልሉ መንግሥት ስለሆነ ወደዚያው ተመለሱና አመልክቱ የሚለው መልስ ችግሩን ሊባባስ አንድ ምክንያት ሆነዋል፣ ይላሉ መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ